እግዚአብሔር አምላካችንን እናመሰግናለን። ዛሬ የምንመለከተው ክፍል የእግዚአብሔር ቃልን በተመለከተ ነው እና ርዕሴ የእግዚአብሔር ቃል ባህርያቱና ስራው የሚል ነው። እንደዚህ ብለን መጥራትም እንችላለን። የእግዚአብሔር ቃል ባህርያቶቹና ስራዎቹ ብለን ብዙ ቁጥር አድርገን ልንጠራው ይቻላል። እና የማካፍላችሁ ቃል ያለው መዝሙር 19 ላይ ነው። በቅንፍ በጣም የሚገርም እውነት የተካተተበት የእግዚአብሔር ቃል ነው እና ለመግቢያ ያህል አንዳንድ ነገሮችን እላለሁኝ። እግዚአብሔር ራሱን ያለ ምስክር በፍጹም በዘመናትና በአመታት ትቶ አያውቅም ወይም አልተውም። የእሱን ፈጣሪነት አምላክነቱን ሁሉን ቻይነቱን የሚመሰክሩ እጅግ በጣም ብዙ በርካታ ምስክሮች ይገኛሉ። አንዳንድ ሰዎች እግዚአብሔር የሚባለው አምላክ አለ የለም የሚል ጥያቄን ሲጠይቁ በጣም ያለምንም ማወዛገብ እግዚአብሔር ከቶ የራሱ ምስክርነት አንዱ ፍጥረታት እንደሆኑ የእግዚአብሔር ቃል ይናገራል። እና እኔ ከዚህ በፊት ደጋግሜ ተናግሬያለው፣ ሰምታችሁኛል ብዬ አስባለሁኝ የእግዚአብሔር ሁለት መጽሐፍት አሉት። አንደኛው መጽሐፍ ተፈጥሮ ነው። ሁለተኛው መጽሐፍ ደግሞ መጽሐፍ ቅዱስ ነው። እና በተፈጥሮ እግዚአብሔር ይናገራል። አሁን ይሄኛው መዝሙር የሚናገረው ይሄንን ነው። እና የእጆቹ ስራዎች ፍጥረታት በሙሉ የእግዚአብሔር ህልውናና የእግዚአብሔርን ጥበብ የእግዚአብሔርን መኖር የሚመሰክሩ ምስክሮቹ ናቸው። ሰማይና ምድር የእሱን ዘላለማዊነት፣ ስልጣኑን፣ ረቂቅነቱን፣ ጥበቡን፣ ማስተዋሉን የሚናገሩ ናቸው። አሁን አንዳንድ ጊዜ እኔ እንግሊዝ ሀገር በነበርኩበት ጊዜ ለምስክርነት ስንወጣ አንዳንድ ሰዎች እግዚአብሔር መኖሩን በምን እናውቃለን ብለው ይጠይቃሉ እና ቶሎ ከምንነግራቸው ነገር አንዱ ኳት አባውት ኦርደር እንላቸዋለን። ስርዓት ምንድን ነው? ስርዓት አሁን የዚህ የከዋክብት የራሱ የእኛ ኮከብ ፀሐይና በፀሐይ ዙሪያ የሚዞሩት ፕላኔቶች በስርዓት ነው። አንዷ ስርዓት ዝንፍ ብትል ሁሉ ነገር ምስቅልቅሉ ነው የሚወጣው። እንዲያውም በእንግሊዝኛ ምን የሚባል አነጋገር አለ ኢሪዲዩሴብል ኮምፕሌክስ የሚባል ነገር አለ። አሁን የአይጥ ወጥመድ ለመውሰድ ትችላላችሁ። የአይጥ ወጥመድ ብትወስዱ የአይጥ ወጥመድ ከወጥመዱ፣ አገር ቤት ያለው የአይጥ ወጥመድ ከወጥመዱ ክፍሎች አንዱ ቢጓደል ወይም ቢዛነፍ አይጥ ማጥመድ አይችልም። እና እንደዚህ አይነት ነገር አንዷ ብትጎል ማለት ነው። አንዷ ብትጎል ሊሆን የማይችል ነገር ነው፣ አይጥ ማጥመድ ማለት ነው። ልክ እንደዚሁ ፍጥረታት በሙሉ አስደናቂ ስርዓታቸውና ተፈጥሯቸው አንድ በጣም አስደናቂ ረቂቅ የሆነ አዋቂ ሁሉም በስርዓትና በአግባቡ ያደረገ አምላክ መኖሩን የሚጠቁም ነገር ነው። እዚህ ማስታወሻ ላይ በመግቢያዬ መዝሙር 19 ቁጥር ሶስትን ጠቅሻ አለሁ። እነዚህ ፍጥረታት በሙሉ ይላል የእግዚአብሔር ቃል ነገር የለም መናገር የለም ድምፃቸው አይሰማም፣ ግን ቁጥር አራት ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ድረስ ወጣ። እነዚህ ፍጥረታት በሙሉ በየትኛውም የዓለም ክፍል ላሉ የሰው ልጆች አንድ አይነት መልእክት ይናገራሉ። እኛን የፈጠረን ማን ነው ይላሉ። እግዚአብሔር ነው ብለው ይናገራሉ። እንደኔ ሳይጮሁ ማለት ነው። በፍጥረት በሙሉ እንደዚህ የሚናገር ነው። ሮሜ ምዕራፍ አንድ ላይ ሐዋርያው ቅዱስ ጳውሎስ ይህንን ጠቅሶ ሲናገር ሰዎች ከተሰራው ነገርና ከተፈጠረው ነገር በመመልከት እግዚአብሔር የለም ብለው መናገር አይችሉም። እና ሰዎች እንጨትን ቀርጸው፣ ወንዞችን፣ ዛፎችን፣ ፍጥረታትን አራት እግር ያላቸውን ነገሮች ሰርተው ይሄ ነው አምላካችን ብለው የሚያመልኩ ከሆነ በእርግጥ ምንድን ነው የሚያሳዩት? ሞኝነታቸውን፣ ድንቁርና፣ ደንቆሮች መሆናቸውን እና ማመካኛ የሌላቸው መሆኑን ነው። ምክንያቱም በፍጥረት እግዚአብሔር ግልጥ ነው እያለ ይናገራል እና እኔ እዚህም ላይ አንድ ነገር አስቀምጫለሁ ስለዚህ ፀሐይ ብርሃኗን በሰጠችበት የዓለም ክፍል ሁሉ እግዚአብሔር ወሰን የሌለው ጥበብ እንዳለው፣ አስደናቂ ችሎታ እንዳለው፣ ባለጸጋ እንደሆነ፣ ቸር አምላክ መሆኑን የፀሐይ ብርሃን ራሱ ሰባኪ እንደሆነች ነው እኔ የማስተውለው። እና ስለዚህ ይሄ እነዚህ እነዚህ ነገሮች ከተፈጥሮ ማየት የምንችል ሲሆን ነገር ግን ከዚህ ከተፈጥሮ መጽሐፍ እጅግ በጣም በረቀቀ መልኩ ለእኔና ለእናንተ መገለጥ ተሰጥቶናል። ይሄ መገለጥ አለን እኛ። ይሄ መገለጥ ያለው በቃሉ ውስጥ ነው። ስለዚህ አንድ ነገር ጠቆም አድርጌ ልለፍ እዚህ ጋር። አሁን በህይወታችን ዘመን በሙሉ እኛ መያዝ ካለብን አንድ ቁም ነገር አንዱ እግዚአብሔር ራሱን በተፈጥሮ ገልጧል። ይህንም ምን ብለን እንጠራዋለን? ናቹራል ሬቪሌሽን ብለን እንጠራዋለን። ሁለተኛው እግዚአብሔር ራሱን በቃሉ ውስጥና በልጁ በጌታ በመንፈስ ቅዱስ ገልጧል። እነዚህ ሶስቱን ነገሮች በአንድ ላይ አስቀምጠን ምን እንለዋለን? ስፔሻል ሬቪሌሽን እንለዋለን። እኛ ይሄ ስፔሻል ሬቪሌሽን አለን። ይሄ ናቹራል ሪቪሌሽን የሚባለው ተፈጥሯዊ መገለጥ ሰውን እግዚአብሔር መኖሩን የሚያሳየው ቢሆንም ሰውን ወደ መዳን እውቀት ሊያመጣው አይችልም ብለን ነው የምናምነው። ሰዎች በናቹራል ሪቪሌሽን ወደ መዳን እውቀት አይመጡም፣ ግን ሰዎች በዚህ በስፔሻል ሪቪሌሽን ወደ መዳን እውቀት ሊመጡ ይችላሉ። ምክንያቱም ቃሉ በቀጥታ የእግዚአብሔርን ማንነትና ኃይል እውነተኛነት የሚገልጥ ስለሆነ። ስለዚህ ይሄ ነገር ነው እንግዲህ በዚህ በዚህ በመዝሙር 19 ላይ እንድንመለከት የምፈልገው በተለይ ስፔሻል ሪቪሌሽን የተባለውን የጌታን ቃል ባህሪያትና ስራውን ነው የምናገረው እንዳነበብ ነው እነዚህ ነገሮች የተገለጡት በተለይ ከቁጥር ሰባት እስከ ቁጥር ዘጠኝ ነው እና ሶስቱ ቁጥሮች በልባችን ብንይዛቸው ሁል ጊዜ ብናሰላስላቸው እና ደግመን ደግመን በዓመት ሁለት ሶስት ጊዜ እየከለስን ብናጠናቸው እነዚህን ሶስቱን ቁጥሮች አስመሳ አጭበርባሪ የሆነ የሐሰት ነቢይ ሊወስደንና ሊያጭበረብረን አይችልም የሚል እምነት አለኝ እና እነዚህን ሶስቱን ቁጥሮች እንደገና አንብቤ ወደ መልክቴ ዋና ክፍል አንድ፣ ሁለት፣ ሶስት ወደሚለው ገባለሁኝ እና መዝሙር 19 በቅንፍ 19 በጣም አስደናቂ የመጽሐፍ ቅዱስ ክፍል ነው። ቁጥር ሰባት እንደገና ላንብብላችሁ የእግዚአብሔር ህግ ፍጹም ነው ነፍስን ይመልሳል የእግዚአብሔር ምስክር የታመነ ነው ህፃናትን ጠቢባን ያደርጋል የእግዚአብሔር ስርዓት ቅን ነው ልብንም ደስ ያሰኛል የእግዚአብሔር ትእዛዝ ብሩህ ነው አይንንም ያበራል የእግዚአብሔር ፍርሃት ንጹህ ነው ለዘላለም ይኖራል የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው ከወርቅና ከክቡር እንቁ ይልቅ ይወደዳል ብለው ይቀጥላል እስከ ቁጥር 14። ነገር ግን እነዚህ ሶስቱ ጥቅሶች በጣም አስደናቂ በሆነ መንገድ ስድስት የእግዚአብሔርን ቃል ባህርያት ያሳዩናል። አሁን እኔ ለእናንተ ማሳስበው የእግዚአብሔር ቃል በእነዚህ በሶስት ቁጥሮች ውስጥ ስድስት ባህርያትና ስድስት አስደናቂ ስራዎች እንዳሉት ነው የተጠቀሰው። አሁንም ለመንደርደር ያህል የእግዚአብሔር ቃል የተጠቀሰው በስድስት የተለያዩ ስሞች ነው። ተመልከቱ። መጀመሪያ ቁጥር ሰባት ላይ ሁለቱን ታያላችሁ። የእግዚአብሔር ሕግ ተብሎ የተጠቀሰው የእግዚአብሔር ቃል ነው። ሁለተኛ የእግዚአብሔር ምስክር ተብሎ በተለየ ቃል ደግሞ የተነገረው የእግዚአብሔር ቃል ነው። ቁጥር ስምንት ላይ ደግሞ ስትመጡ የእግዚአብሔር ስርዓት ተብሎ የተጠቀሰው ያው የእግዚአብሔር ቃል ነው። አሁንም ቁጥር ስምንት ላይ የእግዚአብሔር ትእዛዝ ተብሎ የተጠቀሰው የእግዚአብሔር ቃል ነው። በእያንዳንዱ ቁጥር ሁለት የተለያዩ የእግዚአብሔር ቃል ስሞች አሉ። ቁጥር ዘጠኝም ላይ እንደዚሁ ነው። የእግዚአብሔር ፍርሃት የእግዚአብሔር ቃል ነው። አሁንም የእግዚአብሔር ፍርድ የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል በስድስት የተለያዩ የተለያዩ አገላለጦች ተገልጦ እናየዋለን እና ልክ እነዚህ የእግዚአብሔር ቃል በተገለጠበት ቦታ ላይ ምን እንደሆነ ተገልጦ እንደገና ደግሞ ስራው ምን እንደሆነ ሲገለጥ ታያላችሁ። በያንዳንዱ ቃል ላይ በሶስት ነገሮች ታያላችሁ። ለምሳሌ አሁንም ወደ ዋናው ከመምጣቴ በፊት አንዱን ልናገርበት። የእግዚአብሔር ሕግ ብሎ የእግዚአብሔር ቃል ፍጹም ነው ይልና የሚሰራውን ስራ ደግሞ ይናገራል። ታያላችሁ። የሚሰራውን ስራ የእግዚአብሔር ሕግ ምንድን ነው? ፍጹም ነው። የእግዚአብሔር ቃል ግን ደግሞ ስራ አለው። ምን ይሰራል? ይላል ነፍስን ይመልሳል። አሁን ሁለተኛውንም ተመልከቱ። የእግዚአብሔር ምስክር ይልና የታመነ ነው ምን ያደርጋል? የታመነ ሆኖ ህፃናትን ጠቢባን ያደርጋል ይላል። ልክ በእንደዚህ አይነት መልክ ነው የተደራጀውና ይህንን የእግዚአብሔርን ቃል በስድስት ልዩ ልዩ መልክ ተገልጦ ያለውን ቃል ዛሬ አብረን እንድንመለከተው እፈልጋለሁ እና አንድ ሁለት ሶስት ብዬ እሄድበታለሁ እና ክፍል አንድ ላይ ታዲያ የእግዚአብሔር ቃል የጌታ ቃል ባህርያት በሚል ስድስቱን በቅደም ተከተል እናገርባቸዋለሁ እና የመጀመሪያው ነገር ክፍል አንድ የጌታ ቃል ባህርያት ላይ፣ በእያንዳንዱ ስላይድ ላይ ሁለት ሁለት ባህርያት እያስቀመጥኩት የመጀመሪያው የእግዚአብሔር ህግ ፍጹም ነው የሚለው ነው። ይሄ የእግዚአብሔር ህግ የሚለው ቃል በአጠቃላይ የመጽሐፍ ቅዱስን የእግዚአብሔርን ቃል አጠቃላይ መግለጫ ሆኖ ነው የምናየው። የእግዚአብሔር ህግ የሚለው የመጀመሪያው የእግዚአብሔር ቃል መጠሪያ ስም ሆኖ ነው የምናገኘው። ይሄ የሚያመለክተው ከእግዚአብሔር አንደበት የወጣውን ራሱ ከአንደበቱ ያፈለቀውን የቃሉ የፈቃዱ የዓላማው የእቅዱ ለእኛ የሚጠቅመን ነገር ሁሉ የመልካምነቱ መግለጫ የሆነውን ነገር ነው። ይሄ የእግዚአብሔር ህግ ተብሎ የተጠቀሰው እና መጽሐፍ ቅዱስን በሙሉ ስትመለከቱ በአንድ ቃል የእግዚአብሔር ህግ ተብሎ ሊጠቀስ ይችላል እና ይሄ የእግዚአብሔር ህግ የእግዚአብሔር ቃል ሆኖ እያለ ምንድነው የእግዚአብሔር ቃል? ይሄ የእግዚአብሔር ህግ ተብሎ የተጠቀሰው የእግዚአብሔር ቃል ብላችሁ ጥያቄ ስትጠይቁ፣ ወዲያውኑ ይሄ ዘማሪ ያቀረበው ወይም መገለጡን ያገኘው የእግዚአብሔር ሰው እዚህ ጋር የጻፈው ምን ብሎ ነው? ፍጹም ነው ብሎ ነው። ህጉ ባህሪው ሲገለጥ፣ ምንነቱ ሲገለጥ፣ የተገለጠበት ቃል በዚህ አክቹዋሊ እንትን ነው አድጀክቲቭ ነው ቅጽል ነው ፍጹም ነው ብሎ ነው የሚገልጠው። እና ማለት ምን ማለት ነው? እንከን የሌለው ነው። በእሱ ላይ እኛ አንድ ነገር እንጨምርበታለን ወይም ደግሞ ከሱ ለማስተካከል የሆነ እንወስዳለን እንቀንሳለን ብለን የምንለው ነገር አይደለም። በእግዚአብሔር ቃል ላይ ማንም ሊጨምር ማንም ከእግዚአብሔር ቃል ደግሞ ሊቀንስ እንዳይችል ሆኖ ከጥበቡ ከማስተዋሉ ካስደናቂ አምላካዊ ኃይሉና ስልጣኑ ደግሞም የዘላለም ሀሳቡ የመነጨ ነው ስለዚህ ልክ እንደ እግዚአብሔር ቃሉ ምንድን ነው ፍጹም ነው የሚል ነገር ነው የሚያሳየን ፍጹም ስለሆነ የሚጎለው ነገር የለም ፍጹም ስለሆነ የምናስተካክለው የምንጨምርለት እንከን የምናወጣለት አይደለም። ፍጹም ስለሆነ የሌሎች ነገሮች ሁሉ መለኪያና መመዘኛ ነው። የማን ቃል? የእግዚአብሔር ቃል። አሁን ይህንን በአይምሯችንና በልባችን ትክላ ተደርጎ እግዚአብሔር መንፈስ ቅዱስ እንዲያስቀምጥልን ከምንለምነው ነገር አንዱ ይሄ የእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱስ በተለያየ ቦታ በእግዚአብሔር ቃል ላይ ለመጨመር የሚሄዱ ሰዎች የእግዚአብሔርን ቃል ለመቀነስ የሚያስቡ ሰዎች ቢኖሩ እግዚአብሔርን አለማወቃቸውን፣ እግዚአብሔርን አለማስተዋላቸውን እና የእግዚአብሔር ቃል ብቃት የሌለው ነው ብለው መናገራቸውን የሚገልጥ አካሄድ ውስጥ እንዳሉ ነው የምናስተውለው። ከዚህ የተነሳ እንደዚህ አይነት ሰዎች በጣም በከፍተኛ አደጋ ውስጥ ነው ያሉት እና ራእይ ምዕራፍ ሃያ ሁለት ላይ በዚህ ቃል ላይ አንዳች የሚጨምር ወይም ከዚህ ቃል ላይ አንዳች የሚያጎድል፣ በዚህ ቃል ውስጥ የተጨመሩ እርግማኖች በሚያጎድለው ላይ ይሆንበት፣ በሚጨምረውም ላይ ይሆንበት ብሎ የእግዚአብሔር ቃል ይናገራል። እርግማን አለበት። አሁን እኔ የእግዚአብሔርን ቃል እዚህ ስሰብክ፣ ወይም ሰባኪዎች በዘመናት ሁሉ ሲሰብኩ የሚያደርጉን ነገር ምንድን ነው? ማብራራት ነው። እኛ የእግዚአብሔርን ቃል እናብራራለን። ከውስጤ ወይም ከእኔ ከስሜቴ ከሀሳቤ ከአመለካከቴ ቃል አወጣለሁ ብሎ የሚናገር ሰው ቢኖር ወንጀለኛ ነው። በእግዚአብሔር ቤት ውስጥ የእግዚአብሔር ቃል ይሄንን ነው የሚለው ብለን ቃሉ ሰዋስቡ፣ ደግሞም የቃሉ ትርጉም እንዲህ ነው ብለን እናብራራለን እንጂ ይሄ ቃል እንዲህ ስለሆነ እንዲህ ስለሆነ ብለን አስተያየት ልንሰጠኛ አንችልም። ምክንያቱም የእግዚአብሔር ሕግ ምንድን ነው? ፍጹም ነው። እግዚአብሔር የተመሰገነ ይሁን። ይሄ የመጀመሪያው የእግዚአብሔር ቃል መግለጫ ነው ሁለተኛው የእግዚአብሔር ምስክር የተባለው ነው እና ሁለተኛው ጋር ስትመጡ ምንድን ነው የሚለው አሁን ቁጥር ሰባትን ነው እያየን ያለ ነው ስራዎቹም በኋላ እንደገና እመጣባቸዋለሁ ግን ሁለተኛው ምንድን ነው የሚለው የእግዚአብሔር ምስክር ብሎ ቃሉ የእግዚአብሔር ምስክር ነው የሚል ሌላ ስም ለየት ያለ ስም ሲሰጠው ታያላችሁ። እኔ ይህንን ስናገር ምናልባት እዚህ ገና ያለች ታስታውስ ይሆናል ዝዋይ ተናግር ያለው ሌላም ጎጃምም ውስጥ እያለው ተናግር ያለው ልክ የእግዚአብሔር ቃል እንደምን እንደምንድን ነው የሚታየው ብዬ ተናግር ያለው እንደ ፕሪዝም ፕሪዝም ታውቃላችሁ? ፕሪዝም የሚባል ነገር ቅርጹ ፕሪዝም የሚባል ቅርጽ ያለው መስተዋት ነገር በፕሪዝም መልክ ቢሰራና እዚጋ ፕሪዝም ቢኖር እዚጋ ስክሪን ቢኖረኝ እዚጋ ፕሪዝም ኖሮ እና መብራት በዚህ በፕሪዝም ውስጥ ሲያልፍ እዚህ ስክሪን ላይ ምንድን ነው የምታዩት? ልዩ ልዩ ከለሮች ታያላችሁ ማለት ሰባት አይነት ከለሮች ይታያሉ። እና እነዛን ቪብ ጊዮር ተብሎ ይታወቃሉ። ቫዮሌት፣ ኢንዲጎ፣ ብራውን፣ ግሪን ምናምን፣ ኦሬንጅ እንደዚህ ተብሎ ልክ እንደ ቀስተዳመና አይነት ቀለሞች ያወጣል ልክ እግዚአብሔር ቃሉን በእንደዚህ አይነት መልክ ነው በመንፈስ ቅዱስ ለሰዎች የሚያብራራው ልዩ ልዩ ገጽታ ሰጥቶ በህይወታችን የእግዚአብሔርን ቃል በተለያየ መንገድ እንድናየውና እንድንጸናበት እንድንቆምበት ያደርጋል ማለት ነው። እና ታዲያ የእግዚአብሔር ምስክር ተብሎ የተሰጠው ያው የእግዚአብሔር ቃል በተለየ መልኩ እንደቀረበ ነው የምናየው። እና የእግዚአብሔር ምስክር ሌላው የእግዚአብሔር ቃል መገለጫ ሲሆን እግዚአብሔር በተፈጥሮ ውስጥ ሰርቶ ያመጣውን ለውጥ ሁሉ ያካተተ ነው። በሰዎች ህይወት ውስጥ በእንደኔ አይነት ሰው በእንደናንተ አይነት ሰው ውስጥ አሁን እዚህ ጋር ሐዋርያው ጳውሎስ የጠቀሰውን ሐዋርያ ስራ ምዕራፍ 20 ቁጥር 24ን ጠቅሻለው። ጌታ ኢየሱስ ክርስቶስ በውስጥ የሰራውን ሲናገር እና የሆነውን ነገር ሲናገር እውነተኛ የሆነ ነገር መሆኑን ሲገልጥ እንደገና አንደኛ ዮሐንስ ምዕራፍ 5 ቁጥር 9 ና ቁጥር 11 እስከ 12 እዛው አንደኛ ዮሐንስ ላይ እግዚአብሔር ስለ ልጁ የመሰከረው ነገር እውነት ነው፣ የታመነ ነው ተብሎ ተገልጦታ ያላችሁ እና የእግዚአብሔር ምስክር እግዚአብሔር ስለ ህይወታችን፣ ስለ ራሱ፣ ስለ ተፈጥሮ፣ ስለ ህይወት ዓላማና ስለ ህይወት ምንነት ትርጉም የተናገረው ነገር ነው። እና ይሄ የእግዚአብሔር ምስክር የሚለውን ነገር ስትመለከቱ ታዲያ ምን ተብሎ ተጠቅሶለታል? ሲገለጽ የእግዚአብሔር ምስክር ምን ዓይነት ነው? የታመነ ነው። ያልታመነ አይደለም። የማይታመን አይደለም። ሕይወታችንን ልንጥልበት የምንችለው ነው። ሕይወታችንን ብናስደግፍበት፣ ብናስታምንበት፣ ብንደገፍበት በፍጹም የማይጥል የተደላደለ መሰረት ነው፣ የማይነቃነቅ ነገር ነው እያለ ነው የሚናገረው። እግዚአብሔር ሲመራ ወደ ተሳሳተ አቅጣጫ አይወስድም። እግዚአብሔር ቢደገፉበት አንዳንድ ነገሮች ላይ ተደግፈን ስብር እንደሚሉ ተስፋ እንደሚያስቆርጡ፣ ተስፋ የሚያስቆርጥ አይደለም እግዚአብሔር እግዚአብሔር ታማኝ ነው። ስለ ልጁ ስለኛ የሚናገረው ነገር በሙሉ ወጥ እና ታማኝነት ያለው ነው። ለዚህ ነው እዚ ጋ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እንደ ጥቅስ አስቀምጫለው። ምናልባት ባለፈው ዓመት በኢትዮጵያው ዓመት ግንቦት አካባቢ ይሄንን ቃል ሰብኬበታለው ትዚላችሁ እንደሆነ ጌታ ኢየሱስ ክርስቶስ ወደ ምድር መጣ እና ለኃጢአተኞች ሞተ የሚለው ቃል የታመነ እና ሁሉ ሊቀበሉት የሚገባ ነው የሚለውን ቃል ተናግሬበት አውቃለሁ። እና የታመነ ነው፣ ሊደገፉበት የሚቻልበት ነው እና ማይነቃነቅ ነው እውነተኛ ነው ማለት ነው ማለት እንደሆነ እንድናስብ እግዚአብሔር ይፈልጋል። ስለዚህ የእግዚአብሔርን ቃል አንዳንድ ሰዎች ለማንኳሰስ፣ ለማናናቅ፣ ለማጥላላት ሲሞክሩ ታይቷል እዚህ አሜሪካ፣ ኢትዮጵያም ውስጥ በተለያየም ቦታ። ነገር ግን የራሱ የእግዚአብሔር ቃል ስለ ራሱ የተናገረው ነገር ምንድን ነው? ምስክሩ የእግዚአብሔር ምስክር የእግዚአብሔር ቃል የታመነ ነው፣ እውነተኛ ነው የማይለወጥ ነው። ቢደገፉበት መደገፊያ የሚሆን ነው የሚልን ነገር ይናገራል። ወደ ሶስተኛው ነጥቤ ልሂድ። ይህንን የእግዚአብሔርን ቃል እያብራራሁ ነው ያለሁት እና ይጠቅማቸዋል ብዬ አስባለሁኝ። ምክንያቱም በዚህ ባለንበት ክፉ ዘመን ብዙዎች የእግዚአብሔርን ቃል በመናቅና የእግዚአብሔርን ቃል ባለማንሳት የራሳቸውን ሀሳብ ለመናገር እየሞከሩ ያሉበት ከፍተኛ መጥፎ እንቅስቃሴ ያለበት ዘመን ውስጥ ስላለን ነው። ቁጥር ስምንት ሶስተኛው የእግዚአብሔር ስርዓት ቅን ነው ብሎ ነው የሚናገሩ። አሁንም ይሄ የእግዚአብሔር ስርዓት የሚለው የእግዚአብሔርን ቃል በተለየ መልክ የሚገለጥበት መግለጫ ነው። እዚህ ላይ ያልኩት ሌላው የእግዚአብሔር ቃል መግለጫ የእግዚአብሔር ስርዓት ነው። እግዚአብሔር በቃሉ ውስጥ በመጽሐፍ ቅዱስ ውስጥ ያዘዘው ያስቀመጠው በእምነት እንቅስቃሴያችን የምንከተለው ቅደም ተከተልን የሚያሳይ ነገር ነው ስርዓት። እግዚአብሔር ስርዓት አልባ አይደለም። ኬኦስን፣ ምስቅልቅልን የሚደግፍና የሚያንቀሳቅስ አምላክ አይደለም። አምልኳችን በስርዓት መሆን አለበት። ንግግራችን በስርዓት መሆን አለበት። አመለካከታችን ልክ እንደ እግዚአብሔር ቃል መሆን አለበት። ባህላችን፣ አነጋገራችን፣ ሁሉ ነገራችን በእግዚአብሔር ቃል መሰረት ልክ በስርዓቱ ውስጥ የተቀመመና የተያዘ መሆን አለበት። የቅድስና ጉዟችን እውነትን ያካተተና በዚህ ውስጥ የተጠቃለለ መሆን አለበት እና የእግዚአብሔር ስርዓት፣ ሌላው የእግዚአብሔር ቃል የእግዚአብሔር እውነት መግለጫ ስም ነው። ግን ይሄ ጸሐፊ ሲጽፍ በጣም አስደናቂ ነው። ስትራክቸሩን ስትመለከቱ የእግዚአብሔር ምስክር የታመነ ነው፣ የእግዚአብሔር ቃል ፍጹም ነው ብሎ እዚ ጋር ደግሞ ሲመጣ የእግዚአብሔር ስርዓት ምንድን ነው አለ? ቅን ነው ብሎ ተናገረ። የቀና ነው ማለት ጠማማ አይደለም፣ አስቸጋሪ አይደለም፣ የማይገባ አይደለም፣ ውስብስብ አይደለም። ቀጥሎም አንድ ቃል ልናስቀምጫለሁ፣ ክፉም አይደለም። የእግዚአብሔር ቃል ቅን ነው ማለት ፖዘቲቭነት ያለው ነው ሰዎችን በመልካም ህይወት፣ በመልካም ኑሮ፣ በመልካም አስተሳሰብ፣ በመልካም ዓላማ እንዲኖሩ ጠማማነታቸውን የሚያስተካክል ውስጣዊ ኃይል ያለው ነው። ቅን ነው የእግዚአብሔር ቃል። ሰዎች ቅን መሆን የሚችሉት ከእግዚአብሔር ቅንነት እና ከእግዚአብሔር ቃል ቅንነት የተነሳ ነው። የእግዚአብሔርን ቃል እና የእግዚአብሔርን ስርዓት ተከትሎና ይዞ የወደቀ በጠማማ መንገድ የተመላለሰ በህይወቴ አይቼ አላቅም። በእርግጥ ይሄ ይሄ እንደዚህ ብትሆኑ ይሳካላችኋል ምናምን የሚባል ነገርን አልወድም። ምክንያቱም ብዙ ጊዜ ሰዎች ይሄንን እንደ መንፈስ ቅዱስ መገለጫ አድርገው ይናገራሉ። ውሸት ነው። ግን በእግዚአብሔር ቃል እና በስርዓቱ በእውነቱ ላይ ተመስርተን የምንሄድ ከሆነ እግዚአብሔር አምላክ የምንሰራውን እንደሚባረክ እንደሚከናወንልን፣ እና መልካም እንደሚሆንልን የእግዚአብሔር ቃል በብዙ ቦታ ይናገራል። ስለዚህ የእግዚአብሔር ቃል የማይገባበት የማይነካው የህይወታችን ክፍል በፍጹም አይኖርም እና በሁሉ አቅጣጫ የእግዚአብሔር ስርዓት ቅንነት የተሞላበት እንደሆነ እንድናስብ ነው። በቤተሰብ ህይወት ውስጥ፣ በጋብቻ ህይወት ውስጥ፣ በትምህርት ህይወት ውስጥ፣ በስራ ህይወት ውስጥ በእግዚአብሔር ስርዓት ምን አማካኝነት የምንሄድ ከሆነ ቅንነት ፊት ለፊታችን እየሄደ እኛ በቅንነት እግዚአብሔር በቅንነት የሚመራን ሰዎች እንሆናለን ማለት ነው። ክብር ለእግዚአብሔር ይሁን። ወደ ስራዎቹ እመጣለሁኝ። ግን አራተኛው በዚሁ በቁጥር ስምንት ላይ የተጠቀሰው የእግዚአብሔር ትዕዛዝ ብሩህ ነው የሚል ነው። ተመልከቱ፣ ይሄ አራተኛው የእግዚአብሔር ቃል ልዩ መገለጫ ነው። እግዚአብሔር ቃሉን በተለያየ መልክ እየገለጠ ነው ያለው የሚል እምነት ነው። እዚህ ምዕራፍ ላይ የምንመለከተው ይሄ ስፔሻል ሪቪሌሽን ነው። እውነት ነው እና የእግዚአብሔር ትእዛዝ አሁን ደግሞ ብሩህ ነው። የእግዚአብሔር ቃል የእግዚአብሔር ትእዛዝ ነው እና ይሄ ትእዛዝ የሚለውን ቃል በተለይ ስንመለከት ትእዛዝ የሚለው ቃል በቀጥታ የተያያዘው ከአስሩ ቃላት ጋር ነው ከዚህ በፊት በሬዲዮ አስሩን ቃላት አንድ ባንድ ሄጄበታለሁ ለአስር ሳምንታት በላይ ነገር ግን እዚህ ወደፊትም እንመለከተዋለን ግን ይሄ የእግዚአብሔር ትእዛዝ የሚለው ቃል በቀጥታ የተያያዘው ከእግዚአብሔር ቃል እዛ ሲና ተራራ ላይ ራሱ ወርዶ እግዚአብሔር በሙሴ በኩል ለህዝቡ የተናገረውን አስርቱን ቃላት ነው። እና እነዚህ አስርቱ ቃላት ምን ነው የሚያሳዩት? እያንዳንዳችን በክርስትና ህይወት ውስጥ ከመጣን በኋላ ክርስቲያኖች ሆነን በክርስቶስ ላይ ተመስርተን መኖር ከጀመርን በኋላ የምንከተለውን የስነ ምግባር ህይወት ነው የሚያሳየው እኛ አስሩን ቃላት በመፈጸም በእግዚአብሔር ፊት መጽደቅ አንችልም። አስሩ ቃላትም ለጽድቅ አይደለም የተሰጡት፣ እነሱን በመስራት እግዚአብሔር ጋር ትገባለህ የሚል አላማ የለውም። እንዳውም እኔ ሳስረዳ ለሰዎች የተናገርኩት ምንድን ነው? እግዚአብሔር በዛ በሲና ተራራው ላይ ተገልጦ የተናገረው ለዳኑ ሰዎች ነው ከግብፅ ካስጨናቂ የግብፅ ስርዓት ነፃ ለወጡ ሰዎች ነው። እዛ ነፃ ወጥተው በሲና ተራራ ዙሪያ ተሰብስበው እግዚአብሔር ከነሱ ጋር የህዝብና የአምላክ ቃል ኪዳን ሲያደርግ በስርዓቴ፣ በህጌ፣ በትእዛዜ ኑሩ እና እናንተ የተቀደሰ ህዝብ፣ የንጉስ ካህናት ትሆኑልኛላችሁ ብሎ ነው የተናገራቸው። እና በጣም አስደናቂ ነገር ነው። ይህንን ነው የሚናገረው። በጌታ ያመንን ልንከተለውና ልንመራበት የሚገባ ትዕዛዝ አለን። እኛ ዝም ብሎ ጌታን ካመንን በኋላ እንደፈለጋችሁ መረን ሆናችሁ ኑሩ የሚል አመለካከትና አነጋገር መጽሐፍ ቅዱስ ላይ የለም። ጌታን ያዳነንን ጌታ በህይወታችን ዘመን ሁሉ በስርዓቱና በህጉ ስርዓቱንና ህጉን እየተከተልን እናከብረዋለን። በህይወት እንቅስቃሴያችን የእግዚአብሔር መሆናችንን የምናሳይበት ትዕዛዝ ነው። እንግዲህ ይሄ በቃሉ ውስጥ ያለ የእግዚአብሔር እውነታ ነው። ለዚህ ነው ሐዋርያው ጳውሎስ በሮሜ 7 ቁጥር 12 ላይ ትእዛዛቱ ወይም ህግጋቱ ቅዱሳን ናቸው፣ በጣም አስደናቂ ናቸው ብሎ ነው የተናገረው። እና ትእዛዛቱ የተሰጡን የእኛን ቃላት እና ተግባራት ለመምራት ብቻ ሳይሆን እኔ እዚህ ጋር ያስቀመጥኩት አንድ እውነት የውስጥ ሐሳባችንን የውስጥ የልባችንን ምኞት ለመምራት ጭምር ነው። ልባችን ምንድን ነው የሚመኘው? ሐሳባችን ምን ላይ ነው ያተኮረው? በእርግጥ እግዚአብሔርንና የእግዚአብሔርን እውነት ሁል ጊዜ በመከተል ላይ ነው ወይ ያለ ነው። ይሄ የእግዚአብሔር ትእዛዝ የውስጣችንን ስሜት የልባችንን ምኞት ለመምራት ሁሉ የተሰጠ ጭምር ነው። በእርግጥ የጌታ ትእዛዛት በጣም ሰፊና አስደናቂ ናቸው። አሁን ይህንን ስናገር መዝሙር 119 ቁጥር 96ን እዚህ ላይ አስቀምጨዋለሁ። ምን ይላል የስራህን ሁሉ ፍጻሜ አየሁ፣ ትእዛዝህ ግን እጅግ ምንድን ነው ይለዋል። ሰፊ ነው ይለዋል። የእግዚአብሔር ትእዛዝ ሰፊ ነው ማለት ምን ማለት ነው? በሕይወታችን ውስጥ በዚህ ምድር በምንኖርበት ኑሮ ውስጥ የማይነካው የሕይወታችን አካልና ክፍል የለም። እዚህ ማስታወሻ ላይ ያስቀመጥኩት እያንዳንዱን ስሜታችንን የልባችንን ዝንባሌ ሁሉ የሚነካ ነው ነገራችንን ከእግዚአብሔር ፈቃድ ጋር እንዲስማማ የሚያደርግ ነው። ከዚህ የተነሳ በጣም አስደናቂ በሆነ መንገድ እዚህ ጋ ሲገልጠው የዚህ መገለጥ ጸሐፊ ከእግዚአብሔር መገለጡን ተቀብሎ የእግዚአብሔር ትእዛዝ አለና የህይወታችንን ሁሉ ማንኛውንም ክፍል የሚነካው የእግዚአብሔር ትእዛዝ አለና፣ ምን ብሎ ተረጎሞ ብሩህ ነው ብሎ ተረገሞ ብሩህ ነው ምን ማለት ነው? በጣም ግልጽ ነው። ያልተደበቀ ነው። አንዳንድ ሃይማኖቶች አሉ በምድር ላይ የሚናገሯቸው ነገሮችና የሚሰጧቸው ትእዛዛት ግልጾች አይደሉ፣ ድብቆች ናቸው። የተደበቀ አጀንዳ ያላቸው ናቸው። መጽሐፍ ቅዱስ ውስጥ ግን ድብቅ አጀንዳ የሚባል ነገር በፍጹም አታዩ። ሁሉ ነገር ግልጽ ነው። የእግዚአብሔርን ትእዛዝና የእግዚአብሔርን ቃል ብትሰማ፣ እኔ እግዚአብሔር ካንተ ጋር እሆናለሁ፣ እባረካለሁ። መስማት ያለብህና መታዘዝ ያለብህ ነገር ምንድን ነው? አንድ፣ ሁለት፣ ሶስት፣ አራት፣ አምስት በቅደም ተከተል ተጠቅሶ ትመለከቱታላችሁ። እግዚአብሔር አንድም ጊዜ የተደበቀ ነገርን ለሰዎች ተናግሮ አያውቅም። ስለዚህ ብሩህ ነው የሚለው ነገር ነገሮችን ሁሉ ግልጽ የሚያደርግ ድብቅ አጀንዳ የሌለው ያልተደበቀ የእኛን መንገድ፣ የእኛን ህይወት፣ የእኛን እንቅስቃሴ፣ የእኛን የወደፊት ሁሉ ምን የሚያደርግ ነው? የተስተካከለ የሚያደርግ የሩቁን ሁሉ እንድናይ የሚያደርግ ነው። የማን ትእዛዝ? የእግዚአብሔር ትእዛዝ። የእግዚአብሔር ትእዛዝ ብሩህ ነው፣ ጨለማ አይደለም። የበራ ነው፣ የሚያበራ ነው። እግዚአብሔር የተመሰገነ ይሁን። ይህንን እውነት እንድናይ ከቃሉ ላይ እግዚአብሔር አምላካችን ይፈልጋል። አሁን ክፍል አንድ ላይ ነው ያለሁት። ወደ ቁጥር አምስት አምስተኛውን የእግዚአብሔርን ቃል ባህሪ እናገርበታለሁ። አምስተኛውን ስትመለከቱ የምናገኘው እዚህ ቁጥር ዘጠኝ ላይ ነው። የእግዚአብሔር ፍርሃት ተብሎ ንጹህ ነው ተብሎ ተተርጉሞ ነው። የእግዚአብሔር ፍርሃት፣ እግዚአብሔርን መፍራት፣ ይሄ ሌላው የእግዚአብሔር ቃል መገለጫ ነው። እኔ ጥቂት ነገር ልናገርና እዚህ ጋር ያስቀመጥኩትን ጥቅስ ደግሞ ጥቂት ላሳያቸው ሞክራለሁኝ። የእግዚአብሔር ፍርሃት ተብሎ የተጠቀሰው ሌላው የእግዚአብሔር ቃል መገለጫ መገለጥ ነው። እግዚአብሔር ይመስገን። እግዚአብሔር የተባለው አምላክ ትእዛዙን፣ ስርዓቱን፣ አካሄዱን እና ሕግጋቱን በመጽሐፍ ቅዱስ ላይ አስቀምጦ ሰጥቶናል እና አላማው ምንድን ነው? እኛ እግዚአብሔር ማን እንደሆነ አውቀን፣ ቅድም ስፔሻል ሪቪሌሽን ብያችኋለሁ፣ ልዩ መገለጥ። በዚህ በልዩ መገለጥ ምክንያት የእግዚአብሔርን ማንነትና ባህሪ ካወቅን በኋላ ልክ እግዚአብሔርን እንደ እግዚአብሔርነቱ አክብረንና ፈርተን እንድንመላለስ የሚያደርግ ነገር ነው የእግዚአብሔር ፍርሃት ማለት። ከቃሉ ጋር በአንድ ላይ የተያዘና የተጣመረ ነገር ነው። እና ቅዱሳንን በብሉይ ኪዳንም በአዲስ ኪዳንም ስትመለከቱ በዚህ ህይወት ውስጥ ይመላለሱ እንደነበረ ነው። እና እንዳውም ይሄ መዝሙረ ዳዊት ላይ መጽሐፈ ምሳሌ ከምዕራፍ አንድ ጀምሮ እስከ ምዕራፍ 31 ድረስ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው የሚልን ነገር በተደጋጋሚ ሲናገር ትመለከታላችሁ። እና እዚህ ዘፍጥረት 31 ቁጥር 42 ላይ ያሰፈርኩት ቃል ያዕቆብ የሚባለው የእግዚአብሔር ሰው አብርሃም፣ ይስሐቅ፣ ያዕቆብ ያዕቆብ ወደ አጎቱ አገር ወደ ላባ ከኮበለለ በኋላ አጎቱ ላባ የተለያየ ደሞዙን ለዋወጠበት። እና በዛን ጊዜ እንደውም ከመለዋወጥም የተነሳ ያዕቆብን እሄዳለሁ ወደ አገሬ ባለበት ጊዜ ያዕቆብ ወጣ ከሚስቶቹ ጋር ከከብቶቹ ጋር እና ወጥቶ ባለበት ቦታ ንብረቴን፣ ልጆቼን ይዞ ሄደ ብሎ ሊመልሰው ወደ እሱ መጣ እና እዛ ቦታ የተነገረ ቃል ነው። ምን አለ ያዕቆብ? የአባቴ የአብርሃም አምላክ፣ እንደገና የአባቴ የይስሐቅ ፍርሃት ከእኔ ጋር ባይሆን ዛሬ ባዶ እጄን በሰደድከኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሰጸህ ብሎ እንደውም እግዚአብሔር ትናንትና ያደረገውን ነገር በላባ ሕይወት ሲናገር ታወታላችሁ። ምንድን ነው ያለው? የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋራ ባይሆን ኖሮ ከኔ ጋር አንድ ነገር አለ ብሎ ነው ያዕቆብ እየተናገር ያለው። የእግዚአብሔር ፍርሃት ከኔ ጋር አለ ማለት፣ የእግዚአብሔር ፍርሃት የተባለው ነገር የእግዚአብሔር ጥበቃ፣ የእግዚአብሔር ህልውና፣ የእግዚአብሔር መኖርን የሚገልጥ ሁሉ ነገር ነው። እግዚአብሔር ከኔ ጋር ነው እንደ ቃሉ ነው የተመላለስኩት በቃሉ ነው የቆምኩት የአባቴ አምላክ የአብርሃም አምላክ የአባቴ አምላክ የይስሐቅ አምላክ ከነሱ ጋር የነበረው አምላክ ከእኔም ጋር በመኖሩ በአንተ ላይ ፍርሃትና ድንጋጤ መጥቶ በእኔ ላይ አንዳች ነገር እንዳታደርግ ትናንትና ማታ ገስጾ ምን አደረገ አስጠነቀቀ እግዚአብሔር እንዲህ አይነት አምላክ ነው እና የይስሐቅ ፍርሃት ተብሎ እዚህ ጋር የተጠቀሰው የእግዚአብሔርን ህልውና የእግዚአብሔርን መኖር የእግዚአብሔርን ጥበቃ የእግዚአብሔርን እንክብካቤ ለማሳየት ጭምር ነው። አንዳንድ ጊዜ አንዳንድ ሰዎች እንደዚህ ይላሉ። ይጠቅማችኋል ብነግራችሁ ክርስትና የሚባለው እምነት ዝም ብሎ እምነት እንደሆነ የማይጠቅም ኋላ ቀረነት እንደሆነ አንዳንድ ሰዎች ሊናገሩ ይችላሉ። መናገር ይችላሉ፣ መብታቸው ነው። ክርስትና ግን ኋላ ቀረ እምነት አይደለም። ክርስትና በጣም የመጠቀ ከሳይንቲስቶች ሁሉ በላይ የሚያደርግ አስደናቂ ምጡቅ የሆነ እምነት ነው። ማለት ሰዎች በማያዩት ግን በእምነትኛ ባየ ነው። ሰዎች በማያውቁት ነገር ግን በመንፈስ ቅዱስ በመገለጥ ባወቅ ነው። በእግዚአብሔር ላይ ያለ መደገፍ ነው። ክርስትና በጣም አስደናቂ ነው። ሰማያዊ ነው። ምስጢራዊ ነው። ማለት ድብቅ ነገር የለበትም ብያለሁ። ቅድም ድብቅ አይደለም ግን ለማያምኑት ብዙ ድብቅ የሆነ ነገር አለ። ምክንያቱም እኛ ያወቅነውን እግዚአብሔር ማወቅ እግዚአብሔራዊ መገለጥ ስለሚያስፈልገው ነው። እዛ ኢትዮጵያ ውስጥ እያለሁ አንዲት ልጅ ከእስልምና ቤተሰብ አዲስ አበባ እያገለገልኩ ነው፣ ወደ ጌታ መጣች እና አጎቷ፣ እሷ የደሃ አይነት ቤተሰብ ልጅ ናት እና ወጣት ናት እና ቸርች ትመጣለች፣ ጌታን ትወዳለች፣ ጌታን ታመልካለች። እና አጎቷ እዚህ ስቴዲዮም አካባቢ በጣም ትልቅ ቢሮ አለው፣ አስመጭና ላኪ ነው፣ በጣም ሀብታም ሰው ነው። ከዛ ስራ እንዲሰጣት ክርስቲያን ስለሆነች ቤተሰቦቿም ሪጀክት ስላደረጓት፣ ስራ እንዲሰጣት አጎቷ ጋር ሄደች እና አጎቷ ምንድን ያላት ለምንድነው ስራ የምትፈልጊው ምን ሆነች ነው አላት። እና ያው ቤተሰብ እህቱ የሆነችው የእሷ እናት ክርስቲያን በመሆኗ እንደተቃወመቻት እና ጥሩ ነገር እንደሌላት አስረዳችው። እና ለመሆኑ የምታምኘው እምነት ምንድን ነው አላት። ወደ ስድስት ሰባት መጽሐፍ ቅዱስ አለው ቢሮ መሳቢያ ውስጥ። እና እኔ ክርስቲያን ነኝ እና ጌታን አምኛለው ብላ ልትመሰክርለት ጀመረች። እና አንቺን ያስተማሪ ሰው ማን ነው? እክል የሚባል ፓስተር ነው። እና እስኪ አምጮ አምጮ አምጮ አላት። ያው እና ሄድኩኝ እኔ እና እንድ ትሁቶኝ ሄድኩኝ፣ ቢሮ ገባሁኝ እና አንተ ነው የምታስተምራት አለኝ። አሁን አልኩት፣ ያው በጣም ሀብታም ሰው ነው። እና ከዛ መጽሐፍ ቅዱስ እያወጣ አንዳንድ ነገሮች ሊያሳየኝ ሮንግ የሆኑ ነገሮች ሊያሳየኝ ሞከረ። እና እኔ በትህትና አሁን ይህንን ያሳየኝን ክፍል በደንብ አንብቤዋለሁ አልኩት። አዎ እንደዚህ አይደለም እንደሚለው አለኝ። ከዛ እኔ ፈገግ አልኩና ለአማርኛ ታውቃለህ እንዴ ግን አልኩት። አማርኛ ያውቃል፣ አማራ ነው ግን እስላም ነው። አማርኛ ታውቃለህ አልኩት? አዎ አማርኛ አውቃለሁ አለ። ታዲያ ይሄ እንደዚህ ብለህ ልትተረጉሞ ትችላለህ? ይህ እኮ በጣም ግልጽ ነው፣ እንደዚህ ነው የሚለው እሱ እግዚአብሔር የሚባለው አምላክ ይሄ የመጽሐፍ ቅዱስ አምላክ በጣም የማይረባ ወንጀለኛ ነው ብሎ ሊነግረን የፈለገው። ይህንን ከየት አመጣኸው አልኩት ይሄ ክፍል ይናገራሉ። በእርግጥ ችግር ምን እንደሆነ አውቃለሁ አልኩት። ችግር ምንድነው? እኔ የገባኝ መገለጥ አንተን አልገባም አንተ ገና በጨለማ ውስጥ ነው ያለው። ግን ይሄ እንዱ ለማንኛውም ሰው እንኳን፣ ዝም ብሎ ህፃን ልጅ እንኳን ቢያነባው አንተ የምትለውን አይልም ብዬ ለማስረዳት ሞከሩ። ከዛ ደነገጠና ሌሎች ሰዎች ይዤ ማነጋገር አለብኝ ብሎ ቤቱ ሄጄ ከሼኮች ጋር ሁሉ ተነጋግረን ነበረ። ግን እምላችሁ ምንድን ነው ይሄ የእግዚአብሔር ቃል የእግዚአብሔር መገለጥ ጋራ በውስጣችን ሲበራ እና እኛ ስንረዳው አስደናቂ የሆነ በእግዚአብሔር ላይ መተማመንን ሰጥቶ በእግዚአብሔር ላይ ጸንተን የእግዚአብሔር ፍርሃት ዙሪያችንን ከቦን እንዲጠብቀን የሚያደርግ አስደናቂ እውነት ያለበት ነው እና አንዳንድ ሰዎች ሞኝነት ሊመስላቸው ይችላል። አንዳንድ ሰዎች ሃይማኖታቸው ወይም ደግሞ የተለያየ ነገራቸውን ለመደገፍና ለዛ ለመቆም ብለው የእግዚአብሔርን ቃል ለማጥላላት፣ ለማንኳሰስ ሊነሱ ይችላሉ። የእግዚአብሔር ቃል ግን ራሱ በራሱ በእግዚአብሔር ፍርሃት የተሞላ ራሱ ለራሱ መልስ መስጠት የሚችል አስደናቂ መገለጥ ያለበት እውነት ነው እና፣ አትፍሩ በእግዚአብሔር ቃል አትፈሩ። በእግዚአብሔር ቃል የእግዚአብሔር ቃል የእግዚአብሔር ፍርሃት ያለበት ነው እና፣ ሲጨርስ ግን ይህንን የእግዚአብሔር ፍርሃት ብሎ ምን ብሎ ደመደመው? ንጹሕ ነው፣ ቆሻሻ የለበትም፣ እርኩሰት የለበትም፣ ንጹሕ ነው የእግዚአብሔር ቃል። እግዚአብሔር ይመስገን። አንዲትን ጥቁር ነጥብ ፈልጋችሁ የምታገኙበት አይደለም። ያ ሰውዬ የተናገረኝ ቃል ምንድን ነው? እግዚአብሔር እዚህ ሕዝቅኤል ምዕራፍ 23 ላይ ያለን ቃል ነው አውጥቶ የጠቀሰልኝ እግዚአብሔር የሚባለው የእናንተ አምላክ ሁለት ጋለሞታ ሚስቶች ነበሩት ነው የሚለው እና ይኸውልህ፣ ባለ ሁለት ሚስት እኮ ነው የአንተ አምላክ ነው ያለኝ። ወረድ ብለን ስንመለከት አሆላና አሆሊባ የሚባሉ ከተሞች የኔ ነበሩ የኔ ናቸው፣ ልክ እንደ ሚስቶቼ ሚስቶች ለአንድ ሰው ሊሆኑት እንደሚችሉ የኔ ናቸው ነው የሚለው እና ወረድ ብሎ ግን የኢየሩሳሌም እና የሰማሪያ ከተሞች ስም ነው ይሄ። የከተሞችን ስም ከተሞች እኮ ናቸው እነዚህ። ከተማን ታገባለህ ወይ ነው ያልኩት ሰውየውን። ሾክድ ነው የሆነው። የእግዚአብሔር ቃል ራሱ በራሱ ለራሱ ምንም ያደርግ ነው የሚመልስ ነው። እና የእግዚአብሔር ፍርሃት ደግሞ በእግዚአብሔር አማኞች ዘንድ ሆኖ እግዚአብሔር ንጽህናውንና ቅድስናውን ከልጆቹ ጋር አድርጎ ምን የሚያደርግ ነው የሚጠብቅ ነው ለዚህ ነው የአባቴ አብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ነው ጠላቴ ልታጠፋ ይመታል ግን ጋሻዬ መከታዬ ያ የእግዚአብሔር ፍርሃት ነው ማንም ያንን አልፎ እኔ ሊነካ አይችልም በእግዚአብሔር መጠበቅን የሚያመጣ አስደናቂ እውነት ነው የእግዚአብሔር ቃል ወደ ስድስተኛው አልፋለሁኝ ጊዜ እየሮጠ ስለሆነ ፈጠን ፈጠን ማለት አለብኝ። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። አሁን ይሄ የእግዚአብሔር ቃል በሌላም መልኩ ምን ተብሎ ነው የተጠቀሰው? የእግዚአብሔር ፍርድ ተብሎ ነው የተጠቀሰው? የእግዚአብሔር ፍርድ፣ የእግዚአብሔርን ማስጠንቀቂያ፣ የእግዚአብሔርን ተግሳጽ፣ የእግዚአብሔርን ምክር፣ የእግዚአብሔርን ምንድን ነው፣ የእግዚአብሔርን ፈራጅነት ሁሉ ያካተተ ነገር ነው። እግዚአብሔር በባህሪው ፍትሐዊ ነው። እኛ ፍትሐዊ አይደለንም ብዙ ጊዜ እኛ እውነተኛ ፍርድ መፍረድ ያቅተናል። አንዳንድ ጊዜ በምናየው ነገር ነው የምንነዳው። እግዚአብሔር ግን እውነተኛ አምላክ ነው፣ ፍርዱ አትዛባም። ምክንያቱም የእግዚአብሔር ቃል እውነትን የሚገልጥና በእውነት መሰረት ዳኝነት ላይ ሲቀረብ ነገሮች በትክክል እንዲመዘኑ የሚያደርግ መመዘኛ ስለሆነ ነው። ለዚህ ነው ጸሐፊው ምን ይለዋል የእግዚአብሔር ፍርድ ብሎ እውነትና ቅንነት በአንድነት ነው ውሸት የለበትም። ጠማማነት የለበትም። ሁለቱን በአንድ ላይ አጣምሮ የያዘ ነው። እግዚአብሔር በውሸትና በጠማማነት በክፋትና በልዩ ልዩ ሰዋዊ ስሜቶች የሚመራ አምላክ ያይደለ፣ ቃሉም ልክ እንደዚህ እንደሆነ የሚናገር እውነት ነው። እግዚአብሔር ስለዚህ አስደናቂ ቃሉ እየተመሰገነ ይሁን። ለዚህ ነው እንግዲህ ታያላችሁ ወገኖች፣ እኔ የእግዚአብሔርን ቃል ማንበብና ማጥናት እነዚህ ሁሉ ነገሮች የተከማቹበትን እጭቅ ብለው ያሉበትን አስደናቂ ግንዛቤና አስደናቂ እውነት ላይ የሚያመጣን አስደናቂ የከበረ ስጦታ ነው። ወደ ክፍል ሁለት መጣና ፈጠን ፈጠን ብዬ ጠቀስ ጠቀስ አድርጋቸዋለሁ ጠቀሜታዎቹን። የእግዚአብሔር የቃሉ ስራ ምንድን ነው? ከቁጥር ሰባት ላይ እንደምትመለከቱት የእግዚአብሔር ሕግ ፍጹም ነው ይልና ነፍስን ይመልሳል። ነፍስ ውስጣዊ ሕይወታችን ነው፣ የመንፈሳዊ አካላችን ነው እና በኃጢአት ምክንያት ነፍሳችን የተጣመመች ናት። በኃጢአት ምክንያት የእኛ የሁላችንም የመጨረሻ እጣ መሆን የሚገባው ገሃነመ እሳት ነው፣ ግን የእግዚአብሔር ቃል የእግዚአብሔር ሕግ በውስጣችን በመንፈስ ቅዱስ አማካኝነት በሚሰራበት ጊዜ ነፍሳችንን ምን የማድረግ ችሎት አለው? የመመለስ ችሎት አለው። ወደ ማን የመመለስ? ወደ እግዚአብሔር የመመለስ ችሎት አለው። ንስሐ እንድንገባ ስህተታችን የት ጋር እንደሆነ እንድናይ፣ ልክ ራሳችንን እንደ መስተዋት እንድንመለከት ያደርገንና የተሳሳትን እየጠፋን ያለን መሆናችንን አውቀን ወደ እግዚአብሔር እንድንመለስ የሚያደርግ ነፍስን የመመለስ ስ ችሎታና ኃይል ያለው ቃል ነው። ይህንም በተመለከተ መናገር የምፈልገው አንድ ማሳሰቢያ መንፈስ ቅዱስ፣ ጌታ መንፈስ ቅዱስ ቃሉን የሰጠን እሱ ነው። ቃሉ እንዲጻፍ ያደረገው እሱ ነው። መንፈስ ቅዱስ፣ በመንፈስ ቅዱስ ውስጥ ስንሆን ቃሉ በህይወታችን እንዲሰራ የሚያደርገው እሱ ነው እና ቃሉ በህይወታችን በሚሰራበት ጊዜ ነፍሳችን ከጥፋት ወደ ምን ትመለሳለች ወደ ደህንነት ትመለሳለች። ከጨለማ ስራ ወደ ብርሃን ትመጣለች። ከዘላለም ጥፋት ወደ ዘላለም ደህንነት ትመጣለች ማለት ነው። ለነፍሳችን አዲስ ባህሪ፣ አዲስ ጸባይ፣ አዲስ አመለካከት መስጠት የሚችለው የእግዚአብሔር ቃል ነው። ሁለተኛ እዚ ጋር ያለው ጠቀሜታ የእግዚአብሔር ምስክር የታመነ ነው ብሎ ሕፃናትን ምን ያደርጋል ይላል? ጠቢባን ያደርጋል። ከዛ ደግሞ ወረድ ብሎ ምንም ይላል? እዚህ ቁጥር ስምንት ሁለተኛው ላይ የእግዚአብሔር ትእዛዝ ብሩህ ነው ብሎ አይንን ያበራል። እነዚህ ሁለቱን ነገሮች አንድ ላይ ባያቸው ጥሩ ነው። አይምሮን ያበራል፣ ሕፃናትን ጠቢባን ያደርጋል። የሚገርም ነው። እዚህ የእብራይስቱ ቃል ሕፃናት የሚለው እነዚህ እንደ ሂዊ ያሉ ልጆችን አይደለም የሚናገረው ህፃን የሚለው ቃል በሂብሩ አይምሮ ያልበሰለ ሰው ነው በዛ ቃል የተገለጠው እና እነዚህ አይምሯቸው ያልበሰሉ ሰዎች ትክክለኛ የበሰለ አይምሮ እንደ በእድሜው ልክ በእድሜው ደረጃ የበሰለ አይምሮ የሌላቸው ሰዎችን ወደ በሳልነት ወደ ማስተዋል ወደ ጠቢብነት የሚያመጣ ሀይል አለው የማን ቃል የእግዚአብሔር ቃል ከዚህ በፊት አንድ ነገር ፈረንሳይ ሀገር የሆነች ልጅ ቤቷ መጽሐፍ ቅዱስ አግኝታ በፈረንሳይኛ ቋንቋ የተጻፈ ስታነብ ከመቶ ምናምን ዓመት በፊት ነው፣ ነግሬያችኋለሁ መሰለኝ። እና ልጅቷ ታነባለች፣ እና እናትና አባትየው ደንግጠው፣ ይቺ ልጅ ይህንን አሮጌ መጽሐፍ የምታነበው ምን ሆና ነው ብለው ተነጋገሩ። እና አንድ ቀን ቁጭ ብለው ጠየቋት፣ ምን ሆነች ነው ይህንን መጽሐፍ የምታነቢው አላት። እና ምናለች፣ ይህን መጽሐፍ ባነበብኩ ቁጥር ጥበብ አገኛለሁ ነው ያለቻቸው። ይህም መጽሐፍ ባነበብኩ ቁጥር ጥበብ አገኛለሁ። የህፃናትን አይምሮ ምን ያደርጋል? ጠቢባን ያደርጋል። ማስተዋል ይሰጣል። መረዳት ይሰጣል። አይምሮ የሚያበራ ኃይል አለው። ለዚህ ነው የእግዚአብሔር ትእዛዝ ብሩህ ነው ብሎ ውስጣዊ ዓይናችንን መንፈሳዊ ግንዛቤያችንን የበራ እንዲሆን ያደርገዋል። ሶስተኛ እዚጋ የጠቀስኩት ጠቀሜታ የእግዚአብሔር ቃል አለና ይሄ ዳዊት ጸሐፊው ቁጥር ስምንት ላይ የእግዚአብሔር ስርዓት ቅን ነው ብሎ ልብንም ምን ያደርጋል ደስ ያሰኛል። አሁን ብዙ ሰዎች ደስታን በተመለከተ ስለ ደስታ ሲናገር ደስታ የሚገኘው በመጠጣት ነው፣ በማጨስ ነው፣ በመደነስ ነው፣ በመጨፈር ነው፣ የተለያዩ የዘመኑን ልዩ ልዩ ፊልሞች በመመልከት ነው ብለው ደስታ ለማግኘት የማያደርጉት ነገር የለም። ግን የእግዚአብሔር ቃል ይላል የእግዚአብሔር ቃል ልብን ምን ያደርጋል ደስ ያሰኛል። ሌሎች ደስታዎች የሚሰጡ ነገሮች የሉም ማለት አይደለም። ሌሎች ደስታ ሊሰጡ ይችላል ተብለው የሚጠቀሱ በዓለም ላይ ስማቸው የሚጠሩ ነገሮች፣ ቅድም የተቃቀስኩላችሁ ነገሮች ይሰጣሉ ደስታ። ግን ምን አይነት ደስታ? ጊዜያዊ ደስታ ይሰጣሉ። የሚያልፍ ደስታ ነው። ዘለቄታዊ የሌለው ነው። ምናልባት ከደቂቃዎች በላይ የማያልፍ ነው አንዳንዱ ደስታ። የእግዚአብሔር ደስታ ግን ልብን ደስ የሚያሰኘው የእግዚአብሔር ደስታ ግን ዘላለማዊ ነው፣ ዘለቀታዊ ነው፣ ዘመን የማይሽረው ነው፣ ጊዜ የማይለውጠው ነው። እግዚአብሔር የተመሰገነ ይሁን። ይህንን ያስተዋለው ዳዊት ነው። አሁን ይህንን መዝሙር የጻፈው ዳዊት ነው ብለን ነው የምናምነው። ዳዊትን ስሙን ስጠራ አንዳንዶቻችሁ የምታስታውሱት ዳዊት የሚባል ሰው ምን አይነት ሰው እንደነበረ ነው። ንጉስ እንደነበረ ነው። በጣም ሀብታም፣ በጣም ባለስልጣን፣ እስራኤልን አንድ አድርጎ የመራ ጦረኛ ተዋጊ፣ በእግዚአብሔር ጥበብና ብልሃት የተሞላ በገና 17 ምናምን ዓመት ሲሆነው እግዚአብሔር ከእረኝነት ጠርቶ ዙፋን ላይ ያስቀመጠው ሰው ነው። እና ዳዊት ምን አለ? የእግዚአብሔርን ቃል ልዩ ልዩ ገጽታዎች ከተናገረ በኋላ ቁጥር 10 ላይ ምንድን ያለው? ከወርቅና ከክቡር እንቁ ይልቅ ይወደዳል። አወዳዳሪ ቃል ተጠቅሞ ነው። ይህ ያንተ ቃል ከወርቅ ከክቡር እንቁ ሰዎች ሁሉ የሚስገበገቡላቸው ነገሮች ቢኖሩ ወርቅና ክቡር እንቁ ናቸው። ከነዚህ ከወርቅና ከክቡር እንቁ ይልቅ የተወደደ ነው ያንተ ቃል። በጣም የበለጠ ነው። እንደውም ከማርና ከማር ወለላ ደግሞ ይጣፍጣል። ማር ጣፋጭ ነው አይደለም? የማር ወለላ ጣፋጭ ነው አይደለም? እና ከዚህም የጣፈጠ ነው። የእግዚአብሔርን ቃል ስታነቡት በጣም አስደናቂ ነው። ልክ ከማር፣ ከማር ወለላ፣ ከወርቅ፣ ከክቡር እንቁ የበለጠ የተወደደ ነገር ነው። ይህንም መናገር የሚችል ማነው? መንፈስ ቅዱስ በውስጡ የእግዚአብሔርን ቃል እውነት ያሰረጸለት ሰው ነው። ደህንነት ስናገኝ አይናችን በርቶ የእግዚአብሔር ቃል እንዲህ እንደሆነ እንድናስተውል ነው እግዚአብሔር የሚያደርገው። አዎ አይንን ያበራል ይላል ግን ደግሞ ይናገራል። ይሄ የእግዚአብሔር ቃል ቁጥር ዘጠኝ ላይ የእግዚአብሔር ፍርሃት ንጹህ ነው ብሎ ለዘላለም ምን ይሆናል? ይኖራል። ዘመን አመጣሽ፣ ዘመን ወሳጅ፣ ዘመን የሚወስደው ዘመን ያመጣው አይደለም፣ ዘላለማዊ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ምዕራፍ አምስት ላይ በተለይ ይሄ ቃሌ ከሚያልፍ ይልቅ ሰማይና ምድር ቢያልፉ ይቀላል እንዳውም ከቃሌ አንዳች ነጥብ ከምታልፍ ሰማይና ምድር ቢያልፉ ይቀላል። ይሄ የእግዚአብሔር ቃል ዘላለማዊ ነው እና ዘላለማዊ ብቻ አይደለም ያመኑትንና የተደገፉትን፣ የሚወዱትንና የሚያከብሩትን የሚጠብቁትን ዘላለማዊ የሚያደርግ ነው። አሁን ቁጥር 11 ላይ መጥቼ ይህንን መናገር እፈልጋለሁ ዳዊት ይህንን ከወርቅና ከክቡር እንቁ ይልቅ ይወደዳል ካለ በኋላ ባሪያህ ደግሞ እኔ ምን አደርገዋለሁ አለ እጠብቀዋለሁ። በመጠበቄ ደግሞ ምን ሆናለሁ? እጅግ እጠቀማለሁ ብሎ ነው የተናገረው። እጅግ የሚጠቅም ነገር ነው። የማን ቃል? የእግዚአብሔር ቃል። እና እነዚህ ሁሉ ነገሮች በአንድነት ያሉበት በስድስት ልዩ ልዩ ስሞች የተጠቀሰ ስድስት ልዩ ልዩ በጣም አስደናቂ ጠቀሜታዎች ያሉት ቃል ነው። የእግዚአብሔር ቃል እና ስለ እግዚአብሔር ቃል ስታስቡ እንደዚህ እንደሆነ እንድትመለከቱ እፈልጋለሁና። እና አሁን ወደ መጨረሻ የልመጣ ነው። ምን እንማራለን የሚለውን ጥቂት ተናግሬበት አቆማለሁኝ። ረጅም ጊዜ እንዳልወስድ ግን ስታዩ መዝሙረ ዳዊት መዝሙር 19 ሁለት አይነት ሪቪሌሽኖች አሉበት። ናቹራል ሪቪሌሽን፣ ስፔሻል ሪቪሌሽን። ይሄ ስፔሻል ሪቪሌሽን የምንለው የእግዚአብሔር ቃል የተገለጠበት ክፍል ነው እና መዝሙር 19 በጣም አስደናቂ የመጽሐፍ ቅዱስ ክፍል ነው። ምን እንማራለን እኛ እዚህ ዛሬ የምንሰማ ይህንን የእግዚአብሔርን ቃል አንደኛ፣ በጣም ትልቅ የሆነ እድል እንዳለን እንድናውቅ እግዚአብሔር አምላካችን ይፈልጋል። ብሉይ ኪዳንም አዲስ ኪዳንም ሙሉ ለሙሉ ተሟልቶ በእጃችን ውስጥ ተሰጥቶናል። ይሄ አስደናቂ እና ዘላለማዊ እድል ነው። መጽሐፍ ቅዱስ ስለ አይሁዳውያን ሲናገር የአይሁዳዊ እንግዲህ ብልጫው ምንድን ነው ብሎ ይጠይቅና ሐዋርያው ጳውሎስ ምን ብሎ ተናግሯል? የእግዚአብሔር ቃላት ተሰጥቷቸው ነበረ። የእግዚአብሔርን ቃል አልጠበቁትም አይሁዳውያን ልክ እንደ እግዚአብሔር ቃል አልኖሩም። የእግዚአብሔርን ቃል በራሳቸው ልዩ ልዩ ሀሳብ ለማጣመምና ልዩ ልዩ ስርዓት አድርገው ሰዎችንም ራሳቸውንም ወደ ጥፋት ነው የወሰዱት። እኛ ደግሞ ከነሱ የተሻለ የበለጠ ሁኔታ ላይ ነው አሁን ያለ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ እንድናምነው ራሱን እየገለጠልን ነው። በሱ እምነት ላይ እንድንቆም ተጠርተናል። በሱ እምነትና በሱ እውነት ላይ ከተጠራን አይምሯችን ጤነኛ ይሆናል። በዚህ ገጾች ላይ የተቀመጠልንን ነገር እያነበብን በመንፈሳዊ ጤናማ ህይወት ስጋችንንና ነፍሳችንን እንመራለን ማለት ነው። ይህንን እድል እንድናከብረው እግዚአብሔር አምላካችን ይፈልጋል። ሁለተኛ ኃላፊነታችን እጅግ ከፍተኛ ነው። አሁን ኃላፊነት አለብን። ይህንን የእግዚአብሔርን ቃል ስንመለከት ኃላፊነታችን ምንድን ነው? ቅዱስ ቃሉን የማንበብ ኃላፊነት አለብን የማጥናት ኃላፊነት አለብን። መጽሐፍ ቅዱስ ልክ በአንድ አካባቢ ተቀብሮ እንዳለ በጣም አስደናቂ ሀብት አይነት ነገር ነው እና ሁል ጊዜ ያንን ሀብት ለማውጣት የምንፈልግ ከሆነ ቆፍረን፣ ለፍተን፣ ላባችንን ጠብ አድርገን በትክክለኛ የትጋ እንዳለ አይተን ቆፍረን የምናወጣው ነገር ነው ልክ እንደዛ መጽሐፍ ቅዱስን እንደሚገባ ለማጥናት ጊዜ መስጠት አለብን። በቀን በቀን ቢያንስ አንድ ሁለት ምዕራፍ ለማንበብ ጊዜ መስጠት አለብን እና ደግሞ በምናጠናበት ጊዜ በምናነብበት ጊዜ እግዚአብሔር መረዳት እንዲሰጠን አይናችንን እንዲከፍት አይኖችን ክፈት ከህግህ ተአምራትን አያለሁ የሚለው ጸሎት የእኛ ጸሎት መሆን አለበት እና ቃሉ የተስፋችን መሰረት ሆኖ መያዝ አለበት። በቃሉ የባህሪያችን መቅረጫ ሆኖ እንዲቀርጸን ራሳችንን በቃሉ መሰረት ለመንፈስ ቅዱስ አሳልፈን መስጠት አለብን። አዎ፣ እዚህ ጋ እንደዚህ ብያለሁ። የተፈጥሮ መጽሐፍን ማጥናት መልካም ነው፣ ነገር ግን የሕይወትን መጽሐፍ ማጥናት ከሁሉ የበለጠ ጥበብን የሚያስገኝ ነገር ነው እና መጨረሻ ላይ ጢሞቴዎስ የተባለውን አዲሱን ፓስተር ሐዋርያው ወጣቱን ፓስተር ልበል የመከረበትን እና ለመጽሐፍ ቅዱስ ቤዚክ መሰረታዊ ዶክትሪን የተመሰረተበትን ቃል ሁለተኛ ጢሞቴዎስ ምዕራፍ 3 15ና 16ን አንብቤላችሁ በጸሎት እንጨርሳለን። ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ የሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና፣ ለተግሳጽ፣ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ይሄ የእግዚአብሔር መንፈስ ያለበት መጽሐፍ ነው። በእርግጥ ትርጉሙ ይሄኛው ትርጉም ሲቀመጥ ትንሽ ተዛብቶ የተተረጎመ የግሪኩ ምንድን ነው የሚለው የእግዚአብሔር እስትንፋስ ያለበት ነው የሚለው የእግዚአብሔር እስትንፋስ። ይሄ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። በእንግሊዝኛ ኢንስፓይሬሽን ይሉታል። ግን በግሪኩ ጽዮኒውስቶስ ነው የሚለው ማለምን ማለት ነው። የእግዚአብሔር እስትንፋስ ነው። ቀጥታ ከራሱ የወጣ ቃል ነው እና ይሄ ከእግዚአብሔር የወጣው ቃል ህይወት የሚለውጥ፣ ህይወት የሚያድስ፣ ህይወት የሚያስተካክል እና ጥቅሙን ሲናገር ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ይላል። እነዚህን ሁሉ ነገሮች የያዘ የአምላካችን ቃል ትኩረት ሰጥተን በሀላፊነታችን መሰረት ልናነበው ልናጠናው ልንሰማው ይገባል ሌሎችም ደግሞ መጥተው እንዲሰሙት እንድንጋብዝ ሁሉ ይገባናል ማለት ነው እግዚአብሔር ስለ ቃሉ የተመሰገነ ይሁን እግዚአብሔርን እናመሰግናል